ዛሬ የምንመለከተው ክፍል ማርቆስ ወንጌል ምዕራፍ አምስት ላይ ከቁጥር 21 እስከ 43 ባለው ክፍል ከፊሉን ክፍል ነው የምናየው እና ርዕሴ የእምነት የእውነተኛ እምነት ሽልማት የሚል ነው እና ጌታ ኢየሱስ ክርስቶስ በገሊላ አካባቢ እያገለገለ ነበር እና እዚጋ ባለፈው ሳምንት እዚህ ላቸዋል፣ ለአንድ አጋንንት ሌጊዮን የሚባል አጋንንት የነበረበትን ሰውዬ ጌታ ኢየሱስ ክርስቶስ አጋንንቱን አስወጥቶ ከእብድነቱ ከጥቅመ ቢስነቱ ወደ ጠቃሚ ሰውነት እንደለወጠው ና በጣም አስደናቂ ኃይሉም በሰይጣን ኃይል ላይ እንደገለጠ አይተን ነበር። እዚህ ጋ ዛሬ የምንመለከተው ሁለት አብረው የተጣመሩ እምነት የተገለጠባቸው የሰዎች እምነት የተገለጠባቸው ታሪኮችን ነው። ይገርማቸዋል። የመጀመሪያው ክፍል አሁን የዛሬ የምንመለከተው ኢያኢሮስ የተባለ ሰው ወደ ጌታ ኢየሱስ መጥቶ ጌታን እንደጠየቀ ነው። ሁለተኛው ደግሞ አንዲት 12 ዓመት ደም የሚፈሳት ሴትዮ እንዴት በጌታ ኃይል እንደተፈወሰች ነው። የሚቀጥለው ሳምንት የእሷን ታሪክ እናያለን እና የእሷን የእምነት ሽልማት ግን ዛሬ የዚህ የምኩራቡን አለቃ የእምነት ሽልማት ነው የምንመለከተው እና ሁለቱም የእውነተኛ እምነት ውጤት የሚያሳዩ ናቸው። እውነተኛ እምነት ካለን እውነተኛ እምነት በራሱ የቻለ ውጤት አለው። አሁን አንዳንድ ጊዜ ሰዎች በጌታ በኢየሱስ ክርስቶስ የማመን ነገር ውጤት የሌለው ዝም ብሎ ነገር እንዳውም ኋላ ቀርነት ሊመስላቸው ይችላል። አይደለም፣ እውነተኛ እምነት ውጤት ያለው ነገር ነው። እምነት፣ እውነተኛ እምነት የሚሰራ ነገር ነው። ስለዚህ ጌታ ኢየሱስ ክርስቶስ ጋር እነዚህ ሁለቱም ሰዎች መጥተው በእምነት ጌታ ኢየሱስም በመቅረባቸው ጌታ ኢየሱስ በኃይል እና በስልጣን በሕይወታቸው ውስጥ ያለውን ጥያቄ እንደመለሰላቸው ነው። እና ብዙ የመጽሐፍ ቅዱስ አዲስ ኪዳን ክፍል ስትመለከቱ የምታዩት ነገር ተመሳሳይ ነገር ነው። ጌታ ኢየሱስ ወደ እሱ መጥተው ፈውስን ወይም ማናቸውንም ነገር የሚጠይቁት ሰዎች አንድ ነገር ይጠይቃቸው ነበር። ይህንን ነገር ማድረግ እንደምችል ታምናለህ ብሎ ይጠይቃቸው ነበር። ለምሳሌ አንድ እውር መጣና የዳዊት ልጅ ሆይ ኢየሱስ ሆይ ማረኝ ብሎ ሲጠይቅ ጌታ ኢየሱስ የጠየቀው ጥያቄ ይህንን ማድረግ እንደምችል ታምናለህ? አዎ አምናለሁ። ከዛ አይኖ ሲፈወስ ታያላችሁ። እና ብዙዎች ሌሎችም አሁን ይችንም ሴትዮ እዚህ ጋ ያለችውን እምነትሽ ምን አድርጎሻል ነው ያላት፣ አድኖሻል ነው ያላት። ይህም የምኩራቡ አለቃ ልክ እንደዚሁ ነው። አሁን እዚ ጋር ሌላ መግቢያ ላይ ነገር ጠቅሻለሁ። የሚጥል በሽታ ያለበትን ልጅ ይዞ አንድ ሰው እየመጣ ወደ ጌታ ኢየሱስ እና መጣና ደቀ መዛሙርት ይህንን የሚጥል በሽታ ያለበትን ልጄን እንዲፈውሱትና እንዲያድኑት ጠይቂያቸው ነበር፣ ግን አልቻሉም። እባክህ እርዳኝ ብሎ ለመነው። ጌታ ኢየሱስ ክርስቶስ የመለሰልን መልስ ለደቀ መዛሙርቴ ብቻ አይደለም፣ ለሚያምን ሁሉ እንደዚያን ነገር ማድረግ ይቻለዋል በማለት ነግሮታል። እና ደም የሚፈሳትን ሴት ቅድም እንዳልኳቸው እምነትሽ አድኖሻል ብሏታል። ይህንን ሰውዬ የምኩራብ አለቃ የነበረውን ሰውዬ እመን ብቻ እንጂ አትፍራ ብሎ ቁጥር 36 ላይ ተናግሮታል። እምነት የሚሰራ ነገር ነው። እምነት የሚባለው ነገር ከእግዚአብሔር ዘንድ ይቅርታን ከእግዚአብሔር ዘንድ ፈውስን፣ ከእግዚአብሔር ዘንድ ሰላምን፣ ከእግዚአብሔር ዘንድ ደስታን እንዲሁም ሌሎች በረከቶችን የምንቀበልበት የነፍስ እጅ ነው ማለት ትችላላችሁ። ነፍሳችን ወደ እግዚአብሔር የምትዘረጋበት እና ከእግዚአብሔር በረከትን ከእግዚአብሔር ዘንድ የምትቀበልበት አንድ ልዩ የሆነ እግዚአብሔር የሰጠን ስጦታ ነው። እግዚአብሔር የተመሰገነ ይሁን እና ሁለት ሰዎች ተመሳሳይ ኃጢአትን ቢሰሩ፣ እዚ ጋ እንደ ምሳሌ ጠቅሻለሁኝ እና አንደኛው ኃጢአተኝነቱ ተሰምቶት እግዚአብሔር ይቅር በለኝ በድያሃለሁ እና ብሎ በጌታ በኢየሱስ ክርስቶስ ላይ እምነትን ጥሎ ወደ እግዚአብሔር ቢመጣ በትክክል ይቅርታ አግኝቶ ነፃነት አግኝቶ ወደ ቤቱ ሲመለስ፣ ሌላው ደግሞ በእውነት ያልተናዘዘ ሰው ህሊናው እንዳለ ጭንቀቱ የኃጢአት ጉዳቱ እንዳለ ሊመለስና የመጨረሻ ጥፋትም ውስጥ ሊገባ ይችላል። ታዲያ ዛሬ የምንመለከተው የኢያኢሮስ የተባለው ሰው አሳይቶት የነበረው ነገር እውነተኛ እምነት ነው። ስለሱ ነው የምንመለከተው እና የመጀመሪያው ነጥቤ የምኩራቡ አለቃ ያልተጠበቀ እምነት የሚል ነው። ቁጥሩን ላንብብላችሁ ከቁጥር 21 ጀምሮ ምዕራፍ አምስት እንደዚህ ነው የሚለው። እስከ ቁጥር 24 ድረስ ማንበብ አለብኝ። ኢየሱስም ደግሞ በታንኳ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እሱ ተሰበሰቡ። በባህር አጠገብም ነበረ እና አንድ ሰው መጣ። ቦታው ቅፍርናሆም ነው፣ በእርግጥ ጌታ ኢየሱስ ክርስቶስ የነበረበት ቦታ እና ቅፍርናሆም ባለፈው ነግሬያችኋለሁ። የጌታ ኢየሱስ ክርስቶስ እንደ ሄድ ኦፊስ ነገር ነው፣ እዛ ነው የሚያርፈው። ከዛ ተመልሶ ነው ወደ ልዩ ልዩ ቦታዎች የሚሄደው። እና እዛ ቅፍርናሆም ከተማ ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለች እና እንድትድንና በሕይወት እንድትኖር መተህ እጅህን ጫንባት ብሎ አጥብቆ ለመነው። እና ይህንን ልመና ካደረገ በኋላ ቁጥር 24 እንደምታዩት ጌታ ኢየሱስ ከእሱ ጋር ሄደ ይላል። ብዙ ህዝብም ተከተሉት አጋፉትም፣ ይላል። በእርግጥ ልጅቱ እድሜዋ ስንት ነው የሚለውን ጥያቄ ብትጠይቁ ቁጥር 42 ላይ ብላቴናይቱ የ12 ዓመት ልጅ ነበረችና ወዲያው ቆመች ብሎ ጌታ የሱስ ከቁሚ ነው ያላት። እጁንም አልጫነም እና ወዲያው ቆመች እና የዚህን ሰውዬ ያልተጠበቀ እምነት ጥቂት እንድታውልኝ ይፈልጋሉ። አሁን እያኢሮስ የሚባለው ሰው የምኩራብ አለቃ ነው። እና የምኩራብ አለቃ የሚባለውን ስትመለከቱ በቀጥታ አእምሮአችሁ ላይ የሚመጣው በዘመኑ የነበሩ ልክ እንደ እዚህ ዘመን ኦርቶዶክስና ካቶሊክ ቄሶችና አገልጋዮች ማለት ነው። ጥምጥም ምናልባትም የማዕረግ ልብስ የለበሰ እና ከፈሪሳውያን አንዱ እንደሆነ በብሉይ ኪዳን እና በዚህ በሕግ እውቀት በጣም ጥሩ የመጠቀ እና የላቀ እውቀት ያለው ሰው እንደነበረ ነው የማስተውለው። ይሄ ኢያኢሮስ እንዲህ አይነት ሰው ሆኖ እያለ ስለ ጌታ ኢየሱስ ክርስቶስ ምን አይነት አስተያየት ነው ያለው ብላችሁ ብትጠይቁ ማንኛውም ፈሪሳዊ በዛ ዘመን ስለ ጌታ ኢየሱስ ክርስቶስ የነበረውን አይነት አመለካከት ነው የሚኖረው። ማንኛውም ፈሪሳዊ ምን አይነት አመለካከት ነው የሚኖረው? ይሄ ኢየሱስ የሚባለው ሰው አሳች ነው። ትክክለኛ ሰው አይደለም፣ የተለየ ሃይማኖት እያስተማረ ነው፣ የመሳሰሉትን ነገሮች የሚናገር አይነት ሰው ነው ብላችሁ ታስባላችሁ። እና የኢያይሮስ አጠቃላይ ሁኔታ ይህንን ይመስላል። የምኩራብ አለቃ ነው፣ አገልጋይ ነው፣ መጽሐፍ ቅዱስ ብሉይ ኪዳንን ለሕዝቡ የሚያነብ ነው። ልክ እንደ ፓስተር ማለት ነው። የቤተ ክርስቲያን የቤተ መቅደሱ የምኩራቡ ኃላፊ ነው። ልዩ ልዩ ስልጣኖች አሉት። በምኩራብ ውስጥ የሚያስጠብቃቸው ስርዓቶችና አገልግሎቶች ያሉት ሰው ነው እና እንዳልኩት ስለ ጌታ ኢየሱስ ክርስቶስ የተለየ አመለካከት ያለው ሰው ነው እና ግን ወደ ጌታ መጣ። ይሄ ሰውዬ በኋላ በሁለተኛው ነጥቤ ላይ ለምን ወደ ጌታ እንደመጣ፣ እንዴት እንደመጣ፣ ምን እንዳመጣው አንዳንድ ነገሮች ይጠቅሳሉ። ግን ወደ ጌታ መጣና አሁን ይሄ የማይጠበቅ ሰው ነው። የምኩራብ አለቃ ነው ማንኛውንም ኃጢአተኛ ደግሞም የሐሰት አስተማሪ ተብሎ የሚቆጠርን ሰው ሊቀርብ የማይችል አይነት ሰው ነው ከሃይማኖት ኃላፊነቱ የተነሳ። ግን ወደ ጌታ መጣ እና አሁን ቁጥር 22 ላይ እንደምታዩት፣ ቁጥር 22 የመጨረሻው ሀሳብ እያ ኢሮስ የተባለ ከምኩራ ባለቆች አንዱ መጣ ወደ ኢየሱስ ባህር ማዶ ቅፍርናሆም ላይ እንዳለ ባየው ጊዜ በእግሩ ላይ ወደቀ። በጣም የሚገርም ነገር ነው። ያልተጠበቀ ነገር ነው። በሱ አይነት ሁኔታ ላይ ያለ ሰው አሁን አሁን እኔ እዚህ እያገለገልኩ እዚህ ሀገር ያለው ፕሬዚዳንት መጥቶ እዚህ ጋር ግሬ ላይ ቢወድቅ እንደዛ አይነት ነገር ነው። ልክ ከዛ ጋር ማመሳሰል ትችላላችሁ። በጣም የማይጠበቅ ነገር ነው። የማይጠበቅ ነገር ነው ይሄ ሰውዬ ያደረገው እና ያልተጠበቀ ነገር ነው። ግን ምንድን ነው የሚያሳየው የሚለውን ነገር ብትመለከቱ የሚያሳየው ጌታ አገር ስር መውደቅ ጌታ ኢየሱስን አንተ አምላክ ነህ ልትከበር ልትመለክ እና ደግሞ ከማንም በላይ ማንም ሰው መጥቶ እዚህ ጋር ለአንተ እግር ስር ሊሰግድልህ የሚገባ ታላቅ ሰው ነህ። ዝም ብሎ እኛ እንደምንገምተው እና እንደምናስበው አይደለህም፣ ከምንገምተው ሁሉ በላይ ነህ። ከእንደዚህ አይነት ሰው እንዲህ አይነት ነገር ማድረግ በጣም አስደናቂ ያልተጠበቀ ነገር ነው። ስለዚህ ውስጣዊ እምነቱን በውጭው እዛ በሰዎች ሁሉ ፊት እየገለጠ ነው ያለው። ይሄ ሰውዬ በእርግጥ ምን አመጣው ወደዚህ አይነት ሁኔታ ብላችሁ ብትጠይቁኝ በቅፍርናሆም ከተማ ውስጥ የሚኖር ሰው ስለነበረ፣ የምኩራብ አለቆች መካከል አንዱ ስለነበረ፣ በከተማውና በአገሩ ሁሉ ውስጥ የሚሆነውን ነገር የሚሰማ ሰው ስለነበረ፣ ስለ ጌታ ስለ ኢየሱስ ምን አድርጓል ሰምቷል። ኢየሱስ የሚባል ሰው ጴጥሮስ ቤት ውስጥ ሄዶ ኦፊሱን ያደረገ ጥቂት እነዚህ አሳ አጥማጆች የተከተሉት ግን ሲናገር በጣም እንደ ባለስልጣን የሚናገር ደግሞ ብዙ ሰዎችን ከበሽታ የፈወሰ በምዕራፍ አራትን ብትመለከቱ ምዕራፍ ሶስትን ብትመለከቱ እዚሁ ላይ በጣም ብዙ ሰው ደጅ ተሰብስቦ ሁሉንም ፈወሳቸው። ሁሉም ተፈውሰዋል የሚባለውን ዜና የሰማ ሰው ነው። እና በእርግጥ እኔ የማስበውና የምገምተው የምኩራብ አለቆች አንዱ ስለነበረ በምኩራቡ በሱ በአለቅነት ስር ባለው ምኩራብ ውስጥ ጌታ ኢየሱስን ራሱ ጋብዞ መጽሐፍ እንዲያነብ አድርጎት እንደነበረ ገምታለሁ። እና ጌታ ኢየሱስን እና የሚሰራውን ነገር ሰምቷል። ደግሞም ስለሱ ትክክለኛ መረጃ አለው። እንዳውም አንዳንዶች ይቺ የ12 ዓመት ልጁም ጌታ ኢየሱስን ከብዙ ልጆች ጋራ አይታው እንደነበረ እና ለጌታ ለኢየሱስ ደግሞ ልዩ አይነት አመለካከትና ግምት እንደነበራት አንዳንዶች ይጠቁማሉ። አንዳንዶች ኮመንታተርስ ማለቴ ነው። ወደ ጌታ ወደ ኢየሱስ ክርስቶስ ሰዎች የሚመጡት ልክ እንደዚሁ ነው። ያልተጠበቀ ነገር ነው። ሰዎች ወደ ጌታ ኢየሱስ ክርስቶስ የሚመጡበት አመጣጥ ጌታ በአስደናቂ ኃይሉና በአስደናቂ ፍቅሩ በተለያየ ሁኔታ ልባቸውን ነቅቶ ወደ ራሱ ሰዎችን ያመጣል። አንዳንድ ጊዜ ወደ ጌታ ይመጣሉ ብለን የማንጠብቃቸው ሰዎች ወደ ጌታ መጥተው አግኝተናል በጣም መጥፎ አይነት ህይወት ያላቸው፣ ዝብርቅርቅ ያለ አይነት ህይወት ያላቸው እና በቃ ይጠፋሉ። እነዚህ ሲኦል ውስጥ ነው የሚገቡት ብለን ያልናቸው፣ ወይም የእምነታችን ጠላቶች ናቸው እነዚህን ሰዎች እግዚአብሔር አትመለከትም ወይ ብለን ጸሎት ያደረግንላቸው ሰዎች ባልተጠበቀ ሁኔታ ወደ ጌታ ሲመጡ አይተን እናውቃለን። ልክ እንዲህ ነው ሰው ወደ ጌታ የሚመጣው። ምናልባት እናንተ አልሰማችሁም ይሆን ይሆናል እንጂ እኔና እናት ጌዶ የሚባል ከተማ ውስጥ ነበር እና ጌዶ የሚባል ከተማ ውስጥ አንድ ጊዜ የአንዲት የ11 ዓመት ልጅን ሀሌ፣ የተወለደችበት ሀገር ነው፣ ከጎረቤት ለቡና እንድትገዛላት አንድ ሰውዬ ልኳት፣ ቡና ገዝታ ካመጣች በኋላ ደፈራት። ከዛ በኋላ ሰውነቷን፣ አካሏን ሁሉ ገድሎ ቆራርጦ በልቷት የሆነ ቦታ ቀብሯት ጠፋ ከከተማ እና በጣም እኛ በጣም በጣም ተረብሸን ነበር። እና በእርግጥ በእግዚአብሔር ፊት ጸልየን ነበረ። ያን ጊዜ ከተማ ውስጥ የነበረውን ስጋትና ፍርሃት እኔ አስታውሳለሁ። ማንም ሰው ከምሽቱ ሁለት ሰዓት ሶስት ሰዓት በኋላ በከተማው አይንቀሳቀስም ነበር። ልክ ከተማው እንደተወረረ አይነት ከተማ ነው። ምክንያቱም ሰው ሁሉ ፈርቷል፣ በቃ ደንግጧል። እና እኛ ግን እንጸልይ ነበር ይህንን ሰውዬ እግዚአብሔር ሆይ እጅና እግሩን ይዘህ ለፍርድ እንድታቀርበው ብለን እንጸልይ ነበር፣ እንጸልይ ነበር፣ እንጸልይ ነበር። እና አንድ ወቅት እኔ ተይዤ ከቤት ታስርኩኝ፣ ያው ወንጌል ትሰብካለ ተብዬ። እና እስር ቤት ማንን አገኛለሁ? እሱን አገኘሁት። እና ስንታየው ይባላል በጣም አረመኔ ሰው ነው። እጅና እግሩ በሰንሰለት ታስሯል። ስለ ጌታ ስለ ኢየሱስ ክርስቶስ ነገር ነው። ማንም ሰው በጤንነት አያናገረው፣ ምክንያቱም ማንንም ሰው ይገላል ተብሎ የሚገመት ሰው ነው። እና ለእኔ ለራሱ ምን ብሎኛል? የሰው ነፍስ እንደ ዝንብ እንኳን አልቆጥርም ብሎኛል። እና እንደዚህ ዝንብ ብትገሉ እንደዚህ ያህል ነው ለእኔ ሰው መግደል። ይህንን ሰውዬ ጌታ ኢየሱስ ልቡን ነካው እና ተንበርክኮ ጌታን ሲቀበል በአይኔ በብረቱ አይቻለሁ። እና የሚገርም ነው የእግዚአብሔር ስራ። ያልተጠበቁ ነገሮችን ያልተጠበቁ ሰዎችን ወደ እምነት ጌታ በኃይሉና በስልጣኑ ያመጣል። የዚህ የምኩራቡ አለቃም ወደ ጌታ ወደ ኢየሱስ ክርስቶስ መምጣት አንዱ ያልተጠበቀ ነገር ነው ልላችሁ ነው። በጣም ብዙ ያልተጠበቁ ሰዎች በአስደናቂ ሁኔታ ጌታ ወደ ራሱ አምጥቷቸዋል። በሁለተኛ ነጥብ የምናገረው እምነት በሰው ልብ ውስጥ እንዴት እንደሚበቅል ነው። በዚህ ሰውዬ በምኩራቡ አለቃ ሰውዬ ህይወት ውስጥ እምነት በቅሏል አሁን እንደምትመለከቱት። እና በሰዎች ውስጥ እምነት እንዲበቅል ልዩ ልዩ ሁኔታዎች በጣም አስፈላጊ በሆነ መንገድ በሰው ህይወት ውስጥ ይረዳሉ እና ቅድም እንዳልኩት ይሄ ሰውዬ ስለ ጌታ ስለ ኢየሱስ ክርስቶስ ሰምቷል፣ ያውቃል። ምን እንደሚያስተምር ሰምቷል፣ ያውቃል። ምን እንዳደረገ ሰምቷል። ስለ ጌታ ያውቃል ደግነቱን ኃይሉን፣ ችሎታውን በእርግጥ ከሰው በላይ የሆነ ችሎታ ነው ያለው። አሁን ከነዚህ ከምኩራብ አለቆች እና ከአይሁድ አለቆች መካከል አንዱ ኒቆዲሞስ የሚባለው ዮሐንስ ወንጌል ምዕራፍ 3 ላይ መጥቶ አንተ የምታደርጋቸውን ነገሮች የሚያደርግ ሰው በመካከላችን የለም እና አንተ የምታደርጋቸውን ነገሮች የሚያደርግ ሰው አንድ ሰው ቢኖር ምንድን ነው የምንመሰክረው እግዚአብሔር ከአንተ ጋር መሆኑን ነው የሚያሳየው። ስለዚህ አንተ የምታደርጋቸውን ነገሮች የሚያደርግ ሰው ከእግዚአብሔር ጋር የሆነ ሰው ነው ማለት አንተ በጣም ከእግዚአብሔር ጋር ጥብቅ ግንኙነት ያለ ሰው መሆን አለብህ ብሎ ነው የተናገረው። አዎ ጌታ ኢየሱስ ክርስቶስ ከእግዚአብሔር ጋር ነበር፣ ራሱ እግዚአብሔር ነበር እና ይህም የካህናት አለቃ ማለት የምኩራብ አለቃ ይህንን ችሎታውን አይቶለታል። ቅድም እንዳልኩት ምናልባትም ምኩራብ ውስጥ ገብቶት ገብቶ እንዲያስተምር እድል እንደሰጠው አስባለሁ። ግን አንድ ችግር ነበረበት። እስከዚህ ነጥብ ድረስ ልቡን ለጌታ የሰጠ ሰው እንዳይደለ ታያላችሁ። ልባቸውን ለጌታ የሰጡ ሰዎች ወዲያው ነው የሚከተሉት። እነ ጴጥሮስ ልባቸውን ሰጡ፣ ወዲያው ተከተሉት። ማቴዎስ የሚባለውን ሰው ተነጋግረናል። ጌታ ኢየሱስ ክርስቶስ ና ተከተለኝ ሲለው መቅረጫውን የቢሮውን ሁሉ ነገሩን ጥሎ ወዲያው ነው የተከተለው እና ይሄ ሰውዬ ስለ ጌታ ኢየሱስ ክርስቶስ ሰምቶ ምኩራቡም ውስጥ ጋብዞት ግን ልቡን አልሰጠውም ነበር እና ወደ ነጥቤ እመጣለሁኝ እንዴት እምነት በሰው ልብ ውስጥ ይበቅላል የሚለውን ለመናገር ሰዎች ለጌታ ልባቸውን የማይሰጡት በተለያየ ምክንያት ነው። አሁን በዓለም ላይ ለሰዎች ስለ ጌታ ኢየሱስ ክርስቶስ ብዙ የነገርናቸው ናቸው ሰዎች አሉ። አንዳንዶች ከህፃንነት ጀምረው እና ልባቸውን ለጌታ የማይሰጡበት የተለያየ ምክንያት አላቸው። አንዱ ሀጢያትን መውደድ ነው። ሀጢያትን ሰዎች ከወደዱ ልባቸውን ለጌታ መስጠት አይፈልጉም። አንዳንድ ሰዎች ደግሞ የተለያየ አመለካከት ይኖራቸውና ለጌታ ለኢየሱስ ክርስቶስ ልባቸውን አይሰጡም። ይሄ በተለይ ለዚህ ለኢያኢሮስ ለተባለው ሰውዬ ይሰራል። ሃይማኖቴ፣ የኔ የአባትና የእናቴ ሃይማኖት፣ የአገሬ የባህሌ አኪያሃድ እና ብዙ ኢትዮጵያውያን ስንነግራቸው ስለ ጌታ እንደውም አንድ ሰውዬ በቅርብ እንዲህ ብሎኛል። ሚስቴ በጣም ልትቆጣኝ ስለምትችል ወደ ቤተ ክርስቲያን አልመጣም ብሎኛል፣ በስልክ ደውሎ ሚስቴ። እንደው ይገርማል ከሚስቴ ጋር ሊያጣላኝ ይችላልና እውነት ከገባህ ሚስቴ፣ ቅሌን ጨርቀን የሚባል ነገር የለም እውነት ሲገባን። እኔ እንደዛ ነው የሆነው እውነት ገባኝ። አለቀ በቃ ገባኝ እና አንዳንድ ሰዎች ይሉኝታ፣ ወዳጅ ጓደኛ፣ ሰዎች የተለያዩ ሰዎች ፍራቻ ወዘተ ምክንያት ይሰጣሉ። ይሄ ሰውዬ እንደዚህ አይነት ምክንያት የሰጠ ሰው እንደነበረ አስባለሁ። እና እውነት ነው ደግሞ ነገሩ። ግን አሁን ያለበት ሁኔታ እምነቱን ቀስቅሷል። አያችሁ፣ እኛ እዚህ በቤተ ክርስቲያን አገልግሎት ውስጥ የወንጌል መልእክት ማለት ጌታ ኢየሱስ ክርስቶስ ከኃጢአት ያድናል የሚለው የእግዚአብሔር ቃል መልእክት ምንድን ነው ብለን ነው የምናስበው። የእግዚአብሔር የወንጌል ዘር ነው፣ በሰው ልብ ውስጥ ይተከላል። ያ ዘር ባለፈው ዘ የዘሪን ምሳሌ አይተናል አይደለም? ዘሩ ይተከላል ግን ዘሩ የሚበቅልበት ሁኔታ እግዚአብሔር ራሱ ያመቻቻል። እና ይሄ ሰውዬ አሁን ያለበት ሁኔታ ያ የእምነት ዘር እንዲበቅል አድርጎታል። አሁን መጥቶ የተናገረውን ነገር ላንብብላችሁ። እዚህ ቁጥር 22 እና 23 ላይ ኢያኢሮስ የተባለ የምኩራብ አለቆች አንዱ መጣ፣ ባየውም ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለች ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ታያላችሁ፣ እምነት በውስጡ እንዴት እንደበቀለ ድሮ ሲሰማ የነበረውን እምነት አሁን የልጁ ሁኔታ ምን አደረገው? ቀሰቀሰው እና በእርግጥ እኔ አስባለሁ እዚህ የሚቀጥለው ነጥብ ላይ ምናልባት ይሆናል የጻፍኩት እና ልዩ ልዩ ነገሮችን እንደሞከረ እገምታለሁ። ልጅቷ ታማለች፣ ልትሞት ቀርባለች እና በቃ ተስፋ የላትም። እከሌ ሐኪም ዶክተር ምናምን ማንኛውም አገሪቱ ላይ ያለ የታመመን ሰው ሊረዳ የሚችል ሰው መጥቶ የተለያየ አስተያየት እንደሰጠ እኔ አስባለሁ። እናትን ዶክተር አበሩ ነው ምላት። ምክንያቱም የተለያዩ ነገሮች ላይ እንዲህ ብታድርጊ እንዲህ ብታድርጊ ብላ ሰጀሽን መስጠት ትወዳለች እና ጥጥሩ ነው። አንዳንድ ነገሯ ይሰራል እና እንደዚህ አይነት ሰዎችን ቤት ጋብዞ እንደ ምንትላላችሁ ትኩሳቷ እኮ እየጨመረ ነው፣ እና የሞት አዝማሚ አለባት። ፊቷ ሁሉ ጠቁሯል። ምግብ መብላት ካቆመች ብዙ ቀን ሆኗታል እና ብዙ ሰዎች መጥተው አይተዋል፣ ግን ተስፋ አልነበራትም። አሁን በዚህ ሁኔታ ነው። አያችሁ ኢየሱስ የተባለው ጋር ብሄድ ግን አለ እና እሱ ብዙ ሰዎችን ለምጻሙን ሲያነጻ፣ የተለያዩ እዚህ ደረጃ ድረስ ሙታን ተነሳ የሚል አናይም። እዚህ አሁን አለንበት የወንጌል ምዕራፍ ደረጃ ድረስ ግን ታላላቅ ነገሮችን ያደርጋል። ሽባውን አስነስቷል። እጁ ሽባ የሆነውን ሰውዬ ዘርጋ ሲለው ተዘርግቷል። እንዲህ አይነት ኃይል እያለ እኔ ዚህ ልጄን እስከምትሞት ለምን ጠብቃለሁ? እሱ ምን ማድረግ ይችላል? ማዳን ይችላል። አያችሁ ያለውን ነገር፣ ልጄ ልትሞት ቀርባለችና እንድትድን በህይወት እንድትኖር ልትድን ትችላለች፣ በህይወት ልትኖር ትችላለች የሚል እምነት ነው ውስጡ የተቀሰቀሰው። ይሄ መዳኗ እና በህይወት መኖር መቻሏ ማን ችሎታ ስላለው ነው? አንተ ችሎታ ስላለህ ነው። በህይወት ማኖር ይችላል ጌታ ኢየሱስ ክርስቶስ። ስለዚህ የልጅቷ አጠቃላይ ሁኔታ በውስጡ የተተከለውን የጌታ ኢየሱስ ክርስቶስን የማዳን ችሎታ፣ ይቅር የማለት ችሎታ፣ ተአምር የመስራት ችሎታ በውስጡ የነበረውን የተተከለ እምነት ምን አደረገው? እንዲበቅል እንዲንቀሳቀስ አደረገው እና ጌታ ኢየሱስ እንደዚህ አይነት ነገሮችን ማድረግ ይችላል። እግዚአብሔር ይመስገን። በልቡ ውስጥ እምነት በቀለ ታላችሁ። እዚህ ጋር አንድ ጥያቄ ጠይቅ ያለውኝ በተለምዶ በሃይማኖት ብዙ ነገር ለመሞከሩ ጥያቄ የለውም ብዬ ለህይወት ጥልቅ ጥያቄዎች በህይወት ጥልቅ ጥያቄዎች ላይ ትክክለኛና እውነተኛ መልስ ያለው ጌታ ብቻ ነው። አሁን እኛ ልዩ ልዩ ጥያቄዎች ሊኖሩን ይችላሉ። ቅድም ወንድሜ ቴዎድሮስ ጥያቄ ያላችሁ ሰዎች ልጠይቁት ትችላላችሁ፣ አገልጋያችንን ብሏል። እኔ የተወሰነ ደረጃ መመለስ ይችላሉ መጽሐፍ ቅዱስን ስላነበብኩኝ እና ከልምዴም፣ ግን ለህይወት ጥልቅ ጥያቄዎች እውነተኛና ትክክለኛ መልስ ያለው ጌታ ኢየሱስ ክርስቶስ ብቻ ነው። ወደ ጌታ ወደ ኢየሱስ ክርስቶስ መተን የህይወታችንን ጥልቅ ጥያቄ ይሄውን ልጌታ ሆይ ብለን ምናልባት ሊሞት ያለው ነገር እንኳን ቢሆን በጌታ በኢየሱስ ክርስቶስ ፊት ብናቀርበው ጌታችን ኢየሱስ ክርስቶስ መልስ ለመስጠት የሚችል እውነተኛና ታማኝ አምላክ ነው። ስለዚህ ይሄ ሰውዬ እምነት በልቡ ስለተቀጣጠለ በጌታ ስር መንበርከክ ብቻ አልነበረም፣ ተንበርክኮ እግሩ ላይ ወድቆ ነው። አሁን ምን እያደረገ ነው ያለው ተመልከቱ። ቃሉ በጣም የሚደንቅ ነው። ባየው ጊዜ በእግሩ ላይ ወደቀና ታናሽቱ ልጄ ልትሞት ቀርባለች፣ እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ምን አደረገው ለመነው። ጌታ ኢየሱስ ክርስቶስን ከልቡን የተማጸ ነው። ይሄ አጥብቆ መለመን የሚባለው ነገር በግሪክና በብራይስጥ ቋንቋ ብትመለከቱት ከልብ ውስጥ የሚፈልቅ የምንናገረውን ነገር በእውነት የምንናገረው ነገር እንደሆነ የሚያሳይ ነገር ነው። እና ከልቡ ጌታ ኢየሱስ ክርስቶስን ተማጸነው ነው እና እዚህ ጋር የምሰጠው አስተያየት ምንድን ነው? እምነት በውስጣችን ሲበቅል፣ እምነት በውስጣችን ሲሰራ የሚያደርገው ነገር በትክክል ወደ ጌታ እንድንመጣና ጌታ ኢየሱስ ክርስቶስን አምላክነቱንና ታላቅነቱን አውቀን ያጋጠመንን ችግርና ጥያቄያችንን በፊቱ ዘርግተን እሱ የሚለውንና የሚያደርገውን ለመከተል ፈቃደኝነታችንን መስጠት ማለት ነው። እምነት ሲበቅል ወደ ጌታ እንድንመጣ በእሱ ላይ ለማንኛውም ነገር እንድንታመን የሚያደርግ ነገር ነው። እምነት በጣም ኃይለኛ ኃይለኛ ነገር ነው ፣ እግዚአብሔር የተመሰገነ ይሁን። ይህንን ስጠይቅ፣ ይህንን ታዲያ ዘልዬ ወደ ሌላው ነጥብ ለማለፍ ስንደረደር፣ አንድ ጥያቄ መጠየቅ አለብኝ። በእርግጥ እግዚአብሔር በልባችሁ ውስጥ እምነት እንዲበቅል አድርጓሉ? እምነት ውስጣችሁ እየበቀለ ነው ወይ? እምነት ወደ ጌታ ወደ ኢየሱስ ክርስቶስ መታችሁ በማንኛውም ነገር ላይ በሱ እንድትታመኑ በእሱ እንድትደገፉ በእሱ እንድትመሩ አድርጓችኋለሁ። እዚህ ቁጥር ላይ አንድ አስደናቂ ነገር ታያላችሁ። ይሄ ሰውዬ ጌታ ኢየሱስ ክርስቶስን ከለመነ በኋላ ጌታ ኢየሱስ ምን እንደተናገረ ይሄ ወንጌል አይጠቅስም፣ ግን ከእሱ ጋር ምን አደረገ ነው የሚለው ሄደ ይላል። እምነት ካላቸው ሰዎች ጋር ጌታ ኢየሱስ ክርስቶስ አብሮ ይሄዳል አብሮ ይወጣል፣ አብሮ ይገባል። አይን ለያቸውም። ይህንን ይህንን ሁሉ ነው የሚያሳየን ይሄ ነገር እና አሁን ወደ የሚቀጥለው ነጥቤ እተላለፋለሁኝ። የእውነተኛ እምነት ፈተናዎች አሁን ይሄ ሰውዬ እንዳያችሁት በጌታ ስር መጥቶ ለጌታ ልቡን ገልጦ በጌታ ላይ ማመኑን ገልጦ ሰው ሁሉ እያየ ነው። አሁን የምኩራብ አለቃ እንደዚህ ያደርጋል ብሎ ማንም ሰው አይገምትም፣ ግን አስደናቂ ለውጥ በውስጡ ተከናውኗል። ጌታ ኢየሱስ እግር ስር ወድቆ በጣም ብዙ ሺህ ሰዎች እንደምትመለከቱት ብዙ ሕዝብም ተከተሉት አጋፉትም ከሚለው በጣም ብዙ ሕዝብ እንደተከተሉት ነው በጌታ ኢየሱስ ክርስቶስንና እምነት እውነተኛ እምነት በልባችን ሲበቅል ይሉኝታ የሚባለውን ነገር እንጥላለን። ሰዎች ምን ይላሉ፣ ብዙ ህዝብ ወይም ጥቂት ህዝብ የእኛ ጉዳይ አይደለም። ጌታ ኢየሱስ ክርስቶስን ብቻ አይኖቼን እሱ ላይ አድርጌ መከተል ወደሚል ያመጣናል። ግን የእምነት ሁል ጊዜ ይፈተናል። አሁን የእምነት የእውነተኛ እምነት ፈተናዎች የሚል ነገር ላይ ነው የመጣሁት። እምነት ሁል ጊዜ ይፈተናል። አሁን ተመልከቱ ጌታ ኢየሱስ ክርስቶስ ጋር መጥቶ ይህን ጥያቄ ካቀረበ በኋላ ጌታ ኢየሱስ ጸሎቱን ሰምቶ ወደ ኢያኢሮስ ቤት እየተጓዘ ነው ያለው። ግን ሶስት ነገሮች አጋጥመውታል ይህንን ሰውዬ። አንደኛ ህዝቡ እንደሚጠብቀውና እንደሚፈልገው ጌታ ኢየሱስ ክርስቶስ እንዲራመድ አላደረጉትም። አሁን ይህንን የምታዩት ቁጥር 24 ላይ ነው። ብዙ ህዝብም ተከተሉት አጋፉትም። አሁን እንቅስቃሴውና ጉዞ እኔ አሁን ችግር ያለብኝ ሰው ሆኜ እቤቴ ልጄ ታማ በትክክል የሚፈውሰውና የሚያድነው ጌታ ኢየሱስ ክርስቶስ ሆኖ ጌታ ኢየሱስ ጋር መጥቼ ጠይቄው እሱ እየተራመደ ያለ ሰዎች ሁሉ መንገዱን እየዘጉበት አላስኬድ ሲሉት ልቤ ምን ሊል ይገባዋል? ምንድን ነው ይሄ? እኔ እዛ ጋር ልጄ ሞታለች። ይሄ ጊዜ የማይሰጥ ነገር ነው፣ ግን ሰዎች እዚህ ጋር እያደናቀፉ ነው እና ይሄ በጣም ከፍተኛ ፈተና እንደነበረ ለሰውየው አስባለሁኝ። ሁለተኛ ፈተና ደግሞ የምታዩት ከ12 ዓመት ጀምሮ የሚቀጥለው ሳምንት የምናየው ነገር ነው። ደም የሚፈሳት ሴት ነበረች፣ እና እሷ ደግሞ መታ ጌታ ኢየሱስን በሰው መካከል ተሽሎክልካ ነካችሁና ጌታ ኢየሱስ ቆመ። ይሄም ሌላው ፈተና ነበር። ምክንያቱም እሷን ጌታ ኢየሱስ ክርስቶስ ማነው የነካኝ ብሎ ጠየቀ። ይሄ ሰውዬ ልጄ እዛ ጋር እየሞተች ልትሞት እየደረሰች፣ ተስፋ ያደረግኩት እሱን ሆኖ እያለ እዚህ መንገድ ላይ ደግሞ ይቺ ሴትዮ የእኔን ጩኸት እንደቀማችኝ ነው የማስበው አይነት ፈተና ውስጥ ነው ያለው። እና ጌታ ኢየሱስ የእሷን ነገር አስተናግዶ እስከሚጨርስ ድረስ ይሄ ሰውዬ መቆም ነበረበት። ሶስተኛው ፈተና ግን የምትመለከቱት ከቁጥር 35 ጀምሮ ያለው ነው። የሴትዮዋን ነገር ጨርሶ ያለ ጌታ ኢየሱስ፣ እሱም ገና ሲናገር፣ ቁጥር 35 ከምኩራብ አለቃው ቤት ዘንድ የመጡት ልጅ ሞታለች፣ ስለምን መምህሩን ታደክመዋለህ? ብለው ተናገሩት። እና ይሄ በጣም አስደንጋጭ ነው። ከቤት የመጣ ተስፋ አስቆራጭ ዜና ነበረ። ተመልከቱ፣ የዚህ ሰውዬ እምነት በዛች በጥቂት ሰዓት ውስጥ ምናልባት አንድ ሰዓት ባልሆነ ጊዜ ውስጥ በጣም ተፈትኗል። ህዝቡ አጋፉት፣ ሴትዮዋ መታ ተፈወሰች፣ ከቤት የመጣው ዜና እጅግ በጣም ተስፋ የሚያስቆርጥ ነው። እነዚህን ሶስት ነገሮች በእምነቱ ላይ እንደ ፈተና ተጋርጠው ትመለከታላችሁ። እኔ አሁን ለእናንተ የምናገረው ነገር አለ በጌታ በኢየሱስ ክርስቶስ የምናመን አማኞች ከሆንን እምነታችን በልዩ ልዩ መንገድ እንደሚፈተን ማወቅ አለብን። እምነታችን ይፈተናል። በእርግጥ ከጌታ ጋር አብረን እንጓዛለን። ከጌታ ጋር ነው ያለነው። አንዳንድ ጊዜ ጓደኞች፣ አንዳንድ ጊዜ ቤተሰብ፣ አንዳንድ ጊዜ አጠቃላይ የትምህርት ቤት ሁኔታ፣ የአገር ሁኔታ፣ የተለያየ ሁኔታ እምነታችንን መጥቶ ይፈትነዋል እና ምናልባት ጌታ እንደሌለ እንዳልሰማን ስለኛ ግድ እንደሌለው ሊያሳስቡ የሚችሉ ነገሮች ሊመጡብን ይችላሉ። አሁን እነዚህ ሶስቱም ነገሮች እያንዳንዳቸውም ብንተነትናቸው እንዲህ አይነት ሀሳብ ወደዚህ ሰውዬ ሊያመጡ የሚችሉ ናቸው። እኔ ለምኘው ይችን ሴትዮ ማስተናገድ ጀመረ ምን ማለት ነው? ጸሎቴን ወይም ደግሞ ጥያቄን ወይም ደግሞ ስጋቴን እንደሚገባ አላየውም ማለት ነው። ለምን ሸምጥጦ አይመጣም። ህዝቡ እያጋፉት ደግሞ ለገለል ገለል በሉ ብሎ ለምን አልመጣም? ደግሞ እሱ በመዘጌቱ ልጄ ምን ሆናለች አከተመላ። ሰዎች መጥተው ያዩትን ነገር ነው የተናገሩት። አታድክመው መምሩ መምሩን አታድክመው፣ ምክንያቱም ልጅህ ሞታለች። አሁን ከቤት የመጡት ባለ ዜና ተናጋሪዎች፣ መርዶ አርጅዎች የጌታ ኢየሱስ ክርስቶስን ኃይልና ችሎታ ያላወቁ ሰዎች ናቸው። እና የሚገርመው ነገር ግን ጌታ ኢየሱስ ክርስቶስ ልክ ኢያኢሮስ እንደሰማ ይሄንን ዜና ጌታ ኢየሱስ ክርስቶስ ሰምቷል። እና ይሄ ሰውዬ በነዚህ በሦስት ፈተና ሁኔታዎች ውስጥ መማር ያለበት ነገር ነበረ። እና እነዚህን እነግራቸዋለሁ። መማር ያለበት ነገር በነዛ ፈተናዎች ውስጥ ክርስቶስ እውነተኛ ጥያቄ ላላቸው ሙሉ መልስ ለመመለስ እንደማይቸገር ሰዎቹ ያሉት አታስቸግረው መምሩን። ጌታ ኢየሱስ ክርስቶስ በእኛ ጥያቄ ይቸገራሉ ወይ? በእኛ እንቆቅልሽ ይቸገራሉ ወይ? በእኛ ጥልቅ ጥያቄ በእርግጥ ሊቸገር ይችላሉ ወይ? ይህንን ሰዎች የሰጡት አስተያየት ነው። ጌታ ኢየሱስ ግን በእኛ ጥያቄ አይቸገርም። መቼም ብንጠይቀው ሌሊት የሚሆን ቀን ጌታ ኢየሱስ ክርስቶስ የእናንተ ጥያቄ ያስቸግረኛል ለመፍታት እንቁቅልሽ ይሆንብኛል ብሎ የሚልበት ጊዜ በፍጹም የለም። ሌላው መማር ያለበት ነገር ክርስቶስ በእምነት መጽናትን እንደሚባርክና እንደሚሸልም ነው። ለዚህ ነው ቁጥር 36 ላይ ቁጥር 35 መምህሩን ለምን ታደክመዋለህ ብለው ሲናገሩ፣ ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው፣ የሚለውን ቃል ታያላችሁ። ድሮ ኢትዮጵያ ውስጥ እያለሁ አንድ አንድ ቤተሰብ ውስጥ የሆነ ነገርን ሰምቼ ሰምቼ አውቃለሁ እና የሰማሁት ነገር ነው። እውነት ይሁን እውነት አይሆን አላውቅም፣ ግን ብነግራቸው አይከፋም። ሰዎቹ መሰረተ ክርስቶስ ቤተክርስቲያን ሄደው ሙሉ ቀን ዋሉ አሉ እና መሰረተ ክርስቶስ ቤተክርስቲያን ሙሉ ቀን ውለው ያው ሲያመልኩ የእግዚአብሔርን ቃል ሲሰሙ ውለው እቤት መጥተው እቤት ደግሞ ጸሎትን ጸልይ ብለው ሲጸልዩ አንዲት ሰራተኛ አዲስ ሰራተኛ አስገብተው ነበር። አጋንንቱ ጮኸ እና አጋንንቱ ጮኸባት አሉ እና ከዛ በኋላ የቤቱ እመቤት እድሜያቸው ጠና ያሉ ሴት ናቸው። እና ምናሉ ኧረ አቁሙ። እኛ አሁን ቀኑን ሙሉ እዛ ቤተ ክርስቲያን ውለናል እና ስናስቸግረው ነው የዋል ነው ደግሞ አሁን ማታ እንዴት እናስቸግረዋለን? እንተኛ። በቃ አቁሙና እንተኛ አሉ። እና አንዱ ሰው ከመሃል ተነስቶ ኧረ ጌታ እኮ አይቸገርም ለሊት ይሁን ቀን እሱ ጸሎታችንን ለመስማት ፈቃደኛ ነው ብሎ መለሰ። እና ያው ሴትዮዋ እንደተፈወሰች የተነገረ ነገር ሰምቻለሁ እና እዚህ ጋር መማር ያለበት ነገር እኛም መማር ያለብን ነገር ጌታ ኢየሱስ ክርስቶስ የእኛን ጸሎት ለመስማት አይቸገርም። ጌታ ኢየሱስ ክርስቶስ እምነታችንን ያከብራል እንጂ በእምነት የምንጠብቀውን ጥበቃ አይቶ በፍጹም በፍጹም አያሳፍረንም። ክርስቶስ የዘገየ ቢመስልም በትክክለኛው ሰዓት እንደሚደርስ እንድንረዳ ጭምር ነው። እና ትዕግስት ጌታ ኢየሱስ ላይ ባለ እምነት ትዕግስትን ማድረግ ያ ሰው በትግስት መጠባበቅ ይገባው ነበር። ያንንም ነገር ነው ያደረገው። እግዚአብሔር ይመስገን። እና እመን ብቻ እንጂ አትፍራ ብሎ ጌታ ኢየሱስ ክርስቶስ ተናገረው። አሁን የሚቀጥለው ነጥቤ ወደ መጨረሻ የምንደረደርበት የእውነተኛ እምነት ሽልማቶች ምን ምን እንደሚመስሉ ነው ለመናገር ምፈልገው። ይሄ ሰውዬ እውነተኛ እምነት ነው ይዞ የመጣው እና እውነተኛ እምነት ይዘን በጌታ ፊት የምንቀርብ ከሆነ በእውነት ነው የምላችሁ፣ ሽልማቶች አሉት። የመጀመሪያው የጸሎት መልስ ነው እውነተኛ እምነት ቢኖረን ጌታ እግዚአብሔር ጸሎታችንን ይመልሳል። አሁን ይሄ ሰውዬ በጌታ ፊት ተንበርክኮ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መተጅን ጫንባት ብሎ ያቀረበውን ጥያቄ ጌታ ኢየሱስ ክርስቶስ እዛው ነው የመለሰው። ምንድን ነው ያደረገው? ተነስቶ ከእሱ ጋር ምን ማድረግ ጀመረ? መሄድ ጀመረ። በጣም የሚገርም ነው ጌታ ኢየሱስ ክርስቶስ ከእሱ ጋር መራመዱ በመካከል ምንም ነገር ይምጣ ምን ሴትዮዋ መታለች። ሰዎች እያጋፉት ነው። ሌላ ዜና መቷል፣ ልጅህ ሞታለች የሚል ምንም ይምጣ ምን፣ ጌታ ኢየሱስ ክርስቶስ ከእኛ ጋር መራመዱን ከጸሎታችን መልስ የተነሳ በፍጹም በፍጹም በፍጹም አያቆምም። እና ይህንን እንድናስብና እንድንረዳ ጌታ ኢየሱስ ክርስቶስ ይፈልጋል። የእውነተኛ እምነት አንዱ ሽልማት የጸሎት መልስ ነው ብያችኋለሁ። ሁለተኛው ሽልማት በፈተናዎች መካከል የጌታ የማበረቻቻ ድምፅ ይመጣል። አሁን የመጨረሻ የመትረየስ ምት ነው የምለው እንደ ፈተና ሆኖ የቀረበው ልጅህ ሞታለች ና መምሩ ምን አታድርገው አታድክሙ፣ ጸሎት በቃ አክትሞለታል፣ የአንተ ነገር እና የልጅቷ ነገር አቁሟል ተብሎ ሲነገረው ጌታ ኢየሱስ የእውነተኛ እምነት ሽልማት የሆነውን የማበረታቻና የማደፋፈሪያ ቃልን ይናገረናል። አሁን እዚህ ጋ የተነገረው ቃል እመን ብቻ እንጂ ምን አታደርግ፣ አትፍራ። ባለፈው ምዕራፍ ሶስትና ምዕራፍ ሶስትና ምዕራፍ አራት መጀመሪያው ክፍል እንዳየኑ ጌታ ኢየሱስ ክርስቶስ ማዕበሉን ምን አድርጎታል? ጸጥ አድርጎታል። የተስፋ መቁረጥን ማዕበል፣ የፈተናን ማዕበል፣ የውጣ ውረድን ማዕበል ጸጥ ማድረግ የሚችል ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ ማበረታቻውን እንደ እምነት ሽልማት ለዚህ ሰው ሲሰጠው እንመለከታለን። ሶስተኛ የእምነት ሽልማቶች ብዬ ከጻፍኳቸው ነገሮች መካከል በቤት ውስጥ በነበረው ለቅሶ አለመረበሽ ተመልከቱ። ይሄ ሰውዬ ከጌታ ከኢየሱስ ጋር እየሄደ ነው። ጌታ ኢየሱስ ክርስቶስ ወደ ቤት መጣ። እቤት ውስጥ በጣም ብዙ ሰዎች አሉ። መሞቷ ለአካባቢ ሁሉ ስለተነዛ ሰዎች እየመጡ ደረታቸውን እየደቁ እያለቀሱ ነበረ እና ይሄ በጣም የሚረብሽ ነገር እንደሆነ ደግሞ ታያላችሁ። ግን ጌታ ኢየሱስ ቁጥር 38 ወደ ምኩራቡ አለቃ ቤት መጥቶ ሰዎች ሲንጫጩና ሲያለቅሱ ዋይታም ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ ታለቅሳላችሁም? ብሎ ተናገረ። ሰውዬው ውስጥ የነበረው ሁኔታ መቼም መረበሽ እንደሆነ ታያላችሁ። በቤት ውስጥ በነበረው ለቅሶ ሊረበሽ ይችል ነበረ ብዬ እገምትና ግን ጌታ ኢየሱስ ክርስቶስ አብሮ ስላለ የእምነት የእውነተኛ እምነት ሽልማት የሆነውን አለመረበሽን መረጋጋትን ጸጥ ብሎ ጌታ የሚያደርገውን ነገር መጠበቅን በእምነት ሽልማት በኩል ለዚህ ለሰውዬ ተሰጥቶት እንደነበረ መመልከት ትችላላችሁ እና በአራተኛ ደረጃ የእምነት ሽልማት የሞተችው ልጁ ተነሳች። ይሄ ሰውዬ በጌታ ላይ መቶ አመነ። ጌታ ኢየሱስ ክርስቶስ ጸሎቱን ሰማ እና በፈተና ውስጥ በመረበሽ ውስጥ እንዳይረበሽ አድርጎ አይምሮውን ጠብቆ ልክ እሱን ሚስቱንና የጴጥሮስ ያዕቆብንና ዮሐንስን ይዞ መኝታ ቤት ገባ። ሬሳው አለበት ቦታ አንጂ ልጅ ተነሺ ብሎ ተናገረ። ጌታ ኢየሱስ ወዲያው ተነሳች። ክብር ሁሉ ለእግዚአብሔር ይሁን። በእርግጥ ይሄ ሰውዬ እንዲህ አይነት ነገር አይቶ አያውቅም። ግን እምነት እንደዚህ አይነት ነገርን እንደ ሽልማት ወደ ህይወቱ ሲያመጣ ያላችሁ እውነተኛ እምነት በደንብ አዳምጡኝ፣ እንደዚህ ይሸለማል። ምንም አይነት እድሜ ደረጃ ላይ እንኖር፣ በጌታ በኢየሱስ ክርስቶስ ካመንን እምነታችንን ጌታ ይሸልመዋል። የዘላለም ህይወት ይሰጠናል። የጸሎት መልስ ይሰጠናል። ከጌታ ጋር መራመድ እንችላለን። ድንቅና ተአምራትን ከጌታ እጆች እናያለን። በጌታ መልካምነት እኛ እያንዳንዳችን በህይወታችን ዘመን ሁሉ እንከብራለን። እግዚአብሔር የተመሰገነ ይሁን። በመጨረሻ ደረጃ የምናገረው ጌታ በሞት ላይ ስልጣን ያለው አምላክ መሆኑን ነው። ይሄ የኢያይሮስና የ12 ዓመት ልጁ ታሪክ የሚነግረን በእርግጥ የእምነት ሽልማት ምን እንደሆነ ነው የሚነግረን ግን የጌታ ኢየሱስ ክርስቶስን ስልጣን ደግሞ ምን እንደሆነ ያሳየናል። ታያላችሁ፣ ባለፈው በሰይጣን ላይ ስልጣን አለው፣ በተፈጥሮ ላይ ስልጣን አለው። ማዕበሉን ነፋሱን ጸጥበል ማዕበሉን ደግሞ ዝም በል ብሎ ሲያዝ በተፈጥሮ ላይ ስልጣን እንዳለው እና በሰይጣን ላይ ስልጣን እንዳለው እዚህ ጋር የመጨረሻው የሰው ልጅ ጠላት የሆነው ሞት ላይ ስልጣን እንዳለው ጌታ ኢየሱስ ያሳየናል እና አንዳንድ ነገሮችን ተናግር ያለው ፈጠን ፈጠን ብዬ ነገሪያችሁ እጨርሳለሁ። ሞት ምንድን ነው? ሞት በኃጢአት ምክንያት በሰው ላይ የመጣና ለማንም ሰው የማይቀር ነገር ነው። በዚህ ምድር ላይ ሁላችንም አንድ ቀን እንሞታለን። በዚህ ዓለም ላይ እያየን ንቁ ሆነን መኖራችንን ሞት ምን ያደርገዋል? ያቋርጠዋል። እና ድሮ በደርግ ጊዜ ፍልስፍና ወጣቱን በሙሉ የፍልስፍና አመለካከት ሞልቶት ነበር እና በተለይ ማርክሲዝም ሌኒኒዝም። እና ሞት የሚባል ነገር ዝም ብሎ የተፈጥሮ ነገር ነው፣ ሰው ይኖራል፣ ይሞታል። ዛሴት የዘላለም ሕይወት ምናምን የሚባል ነገር የለም የሚል ፍልስፍና ነበር እና ሞኝነት ነው። እና እኛ ነፍስ አለን፣ ነፍሳችን ዘላለማዊ ናት ነፍሳችን በዚህ በሰውነታችን ውስጥ ትኖራለች እና ስጋችንና ነፍሳችን በእግዚአብሔር ክቡር ነው እና በአዳምና በሔዋን ኃጢአት ምክንያት ነፍሳችን ከስጋችን አንድ ቀን ትለያለች። ግን በትንሣኤ ደግሞ ስጋችን ምንም ይበስብስ አመድ ይሁን፣ ባለፈው ሳምንት እዛ ኖርዝ ካሮላይና ሻለት ስነግራቸው ነበር ትንሣኤ የሚባለው ነገር በእኛም ሕይወት እንደሚሆን ጌታ ኢየሱስ ክርስቶስ ተነስቶ ምሳሌ ነው የተወልን መጽሐፍ ቅዱስ እንደሚናገረው እና አንዳንድ ሰዎች ተቃጥለው ስጋቸው ተቃጥሎ ሰውነታቸው ተቃጥሎ ከሞት በኋላ አመድ ሆኖ ወንዝ ላይ፣ አትክልት ላይ ይበተናል አመዱ እና እንደዛም እንኳን ቢበተን አካላችን አንድ ቀን በጌታ ኃይል ምን ይሆናል? ይነሳል። በትንሣኤ ኃይል የሚገርም ነገር ነው እና እንደውም ፊልጵስዩስ ምዕራፍ 3 ቁጥር 21 ጌታ ኢየሱስ ክርስቶስ ሲመጣ ይህንን የተዋረደውን ስጋችንን የእሱን ስጋ እንዲመስል በትንሣኤ ይለውጠዋል ይላል። በቅጽበት ከተበተነበት ቦታ አመዱ ተነስቶ ይህንን አካላችንን የመሰለ አካል ለብሰን ጌታ ኢየሱስ ክርስቶስ መስለን ለመኖር እንነሳለን እና ታዲያ ሞት እዚህ ምድር ላይ ያለንን ህይወት እንዳይቀጥል ያደርገዋል። እዚህ ምድር ላይ ግን ነፍሳችን እግዚአብሔር ዘንድ ትሄዳለች። መዳን የሚባለው ነገር የሚጠቅመው ለዚህ ነው፣ የዘላለም ህይወት እንዲሰጠን ያደርጋል። ሞት በድንገት ወይም በመታመም ሊመጣ ይችላል በሰዎች ላይ እና ጌታ ኢየሱስ ክርስቶስ ሙታንም ማስነሳት ደግሞ ይችላል። ይቺ ሴት ይቺ ልጅ ሞተች። ሌላ ወንጌል ላይ ምን ይላል መሰላችሁ? ይቺ ልጅ ተነሺ ባላት ጊዜ ነፍሷ ተመልሳ ገባችባት ነው የሚለው እና ነፍሷ ተመልሳ ገብታ አካሏ መንቀሳቀስ ጀመረ። ጌታ ኢየሱስ ክርስቶስ በህይወትም ላይ በሞትም ላይ ስልጣን ያለው አምላክ ነው። ዕብራውያን ምዕራፍ 2 14 እስከ 15 ያለውን አንብቤላችሁ ምን ማድረግ አለብን የሚለውን ጥያቄ ጠይቄ አንዳንድ ነገሮች ተናግሬ ጨርሳለሁ። ጥሩ ሰዓት ላይ ያለ ነው። ዕብራውያን 2 ከ14 እስከ 15 እንደዚህ ይላል እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያቢሎስ ነው ብሎ በህይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንደዚህ ተካፈለ ይላል። ጌታ ኢየሱስ ክርስቶስ አሁን በዚህ ምድር ላይ ያለን በሞት ላይ ስልጣን ያለውን ዲያቢሎስን እሱ ሞቶ በመነሳቱ ስልጣኑን ቀምቶታል፣ ነው የሚለው መጽሐፍ ቅዱስ። ስለዚህ ጌታ ኢየሱስ በሞት ላይ ስልጣን አለው፣ በህይወት ላይ ስልጣን አለው። ጌታ ኢየሱስ ክርስቶስ ጋር መተን፣ ጌታ ኢየሱስ ይቅር እንዲለንና የዘላለም ህይወት እንዲሰጥን ስንጠይቅ ወዲያውኑ የዘላለም ህይወት ማለት መንግስተ ሰማይ መግባት የሚችል ህይወትና የመግባት ስልጣን በህይወታችን ያስቀምጣል። ይሄ ነው እምነት የሚባለው ነገር እና ይህም የሚሆነው በጌታ ኃይል ብቻ ነው። ታዲያ ምን ማድረግ አለብን? ምን ማድረግ አለብን የሚለውን ስጠይቅ ጥቂት ነገሮች እናገራለሁ። ጌታን እንዴት መቅረብ እንዳለብን ይሄ ክፍል በተለይ የኢያኢሮስ አመጣጥ ያስተምረናል። ጌታ ክቡር ነው። ዝም ብለን መተን ጌታ ሆይ፣ ኢየሱስ ሆይ ብለን በትዕቢትና በኩራት እኛ እኛ እንደ ታላላቅ ሰዎች ራሳችንን አድርገን መምጣት የለብንም። ፊቱ በትህትናና በተዋረደ መንፈስ ቀርበን ጥያቄያችንን በትክክል ማቅረብ እንዳለብን ያሳየናል እና በእርግጥ ጌታን የምንቀርበው አቀራረብ በትህትናና በተዋረደ መንፈስ ከሆነ መንፈሳዊ ስጋዊ በረከትን እንድናገኝ በእምነታችን አማካኝነት ጌታ ኢየሱስ እጁን ዘርግቶ ይባረከናል ከዛ በኋላ ልክ ከኢያኢሮስ ጋር እንዳደረገው ተነስቶ ከእሱ ጋር መሄድ ጀመረ እንደሚለው ጌታ ኢየሱስ ክርስቶስ እስከምንሞት ድረስ ከእኛ ጋር ሳይለይ አብሮን ይራመዳል፣ አብሮን ይሆናል እና እኛም ደግሞ በእምነት ከእሱ ጋር መራመድ እንጀምራለን። ያ እምነታችን ደግሞ ምንም ፈተና ይምጣ ምንም ምንም ይሁን ምንም ሳይናወጥ አይናችንን በጌታ ላይ የምናደርግ ከሆነ ጥያቄያችን እየተመለሰ፣ ጌታ እያበረታን፣ እያጸናን፣ እየደገፈን እየደገፈን፣ ተስፋ የሚያስቆርጡ ነገሮችን እያስወገደልን፣ እኛም እንዳንቀበል ኃይል እየሰጠን ከዘላለም እስከ ዘላለም ይጠብቀናል እግዚአብሔር። እንደዚህ አይነት ሽልማት ያለውን እምነት በውስጣችን ያስቀምጥልን፣ ደግሞም ይባርከን። ክብር ለእግዚአብሔር ይሁን።